ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በእጅጉ ከፍተኛ በሆነ ሙቀት ሳቢያ ከ1300 በላይ የሐጅ ተጓዥ ሰዎች ሕይወት ማለፉን ሳውዲ አረቢያ አስታወቀች። በሁከት ፈጠራና ሸማቾችን በማደናገጥ የአድላይድን የገበያ ማዕከል ያዘጉ ሁለት ታዳጊ ወጣቶች ዘብጥያ ወረዱ። ሃንገሪ ስኮትላንድን ድል ነስታ ከአውሮፓ ሻምፒዮና ውድድር አስወጣች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በእጅጉ ከፍተኛ በሆነ ሙቀት ሳቢያ ከ1300 በላይ የሐጅ ተጓዥ ሰዎች መካ ውስጥ ሕይወታቸው ማለፉን የሳውዲ አረቢያ ባለሥልጣናት አስታውቀዋል። በታላቁ የመካ መስጊድ የነበሩ የሐጅ ተጓዦቹ 51.8 ዲግሪ ሴልሲየስ ደርሶ ከነበረው ሙቀት በጣሙን ታውከው የነበረ ሲሆን ከሟቾቹ ውስጥ አንድ አውስትራሊያዊ ሰው ይገኝበታል። የሳውዲ ጤና ሚኒስትር ፋሃድ አልጃልጅል ከሞቱት ውስጥ አብዛኛዎቹ ምዝገባ ያላቸው እንዳልነበሩ ገልጠዋል። አያይዘውም የሟቾች ቁጥር 1300 ደርሶ ባለበት ወቅት እግዚአብሔር ለሁሉም ምሕረቱን ይቸራቸውና 83 ፐርሰንት ያህሉ ሕጋዊ ምዝገባ ያካሄዱ አይደሉም። ቀደም ብዬ እንዳነሳሁት ለእኒህ ለረጅም ርቀት የተጋለጡ ያለ መጠለያ ለፀሐይ ተዳርገው የነበሩ ናቸው ብለዋል። የሐጅ ተጓዦቹ ለሞት መዳረግን ተከትሎ የግብፅ መንግሥት የዐሥራ ስድስት የጉዞ ወኪሎችን የሥራ ፈቃድ የሰረዘ ሲሆን፣ ቱኒዚያ ውስጥ የሀገሪቱ የሃይማኖት ጉዳዮች ሚኒስትር ከሥልጣናቸው ተባረዋል። ሁለት ታዳጊ ወጣቶች አድላይድ የገበያ ማዕከል ውስጥ በቀሰቀሱት ጠብ ሳቢያ ለእስር ተዳርገዋል። ጠቡ የተቀሰቀሰው ዌስትፊልድ ማሪን ማዕከል ትናንት ከቀትር በኋላ ሲሆን መሣሪያ የያዘ ግለሰብ እንዳለ በመነገሩም የገበያ ማዕከሉ እንዲዘጋ ተደርጓል። ሁለቱ የ15ና የ16 ዓመት ታዳጊ ወጣቶች ለስር ተዳርገዋል። የድብደባና ስርቆት ክሶችም ተመስርቶባቸዋል። በወቅቱ በስፍራው ከቤተሰባቸው ጋር የነበሩት ቶኒ ብራውን Le channel Sabat, le taw we were watching the movie and we we heard out of a little speaker, um some kind of muffled announcement and then uh, it became Film like it መሳሰቢያ ሲሰጥ ሰማን። ተናጋሪው ግለሰብ በችኮላ ላይ ያለና መደናገጥ የገባው ይመስል ነበር። መሣሪያና ዴቪድ ጆንስ የሚሉ ቃላቶችን ሰማን። ሰዎች በየአቅጣጫው መሮጥ ጀመሩ። የገበያው መተላለፊያ ላይ እንደደረስ ሰዎች ሩጡ ሩጡ እያሉ ይጮኻሉ የ11 እና የ8 ዓመት ልጆችን እጆች ይዞ በትረምሱ መሃል ወደ አደጋው ጊዜ መውጫ በሮች መሮጥ በእጅጉ አስፈሪ ነበር ብለዋል። ሁለቱ ታዳጊ ወጣቶች ዛሬ ሰኞ ጁን 24 አደላይድ የወጣቶች ፍርድ ቤት ይቀርባሉ። በደቡባዊቷ የሩሲያ ግዛት ዳግስታን ታጣቂዎች በአንድ ሲናጎግ ቤተ ክርስቲያንና አንድ የፍተሻ ጣቢያ ላይ በከፈቱት ተኩስ ሳቢያ የስድስት ፖሊሶችና የአንድ ኦርቶዶክስ ቄስ ሕይወት ማለፉን የሩሲያ ባለሥልጣናት አስታውቀዋል። በተኩስ ልውውጡ መካከል ሁለት ያህል ጥቃት ሰንዛሪዎች መገደላቸውንና ዐሥራ ሁለት ያህል የፖሊስ ሠራዊት ባልደረባዎች መቁሰላቸውን የሰሜናዊ ካውከስ ግዛት የሀገር ውስጥ ጉዳይ ሚኒስትር ገልጠዋል። በሕይወት የተረፉ ታጣቂዎችን ማሰሱም ቀጥሏል። የተቃዋሚ ቡድን መሪ ፒተር ዳትን የኒክሌየር ኃይል ማመንጫ ፖሊሲያቸውን አስመልክተው ከቀድሞው የሌበር ጠቅላይ ሚኒስትር ፖል ኪቲንግ ለተሰነዘረባቸው የከረረ ትችት ምላሽ ሰጥተዋል። የስማርት ኢነርጂ ምክር ቤት የተቃዋሚ ቡድኑ የሰባት የኒውክሌር ኃይል ማመንጫ ጣቢያ ግንባታ ዕቅድ ግብር ከፋዮችን 600 ቢሊዮን ዶላር ሲያስወጣ በ2050 በዝንቅ ኃይል ምንጭነት የሚያበረክተው 3.7 ፐርሰንት ብቻ ነው ሲል አመላክተዋል። የቀድሞው ጠቅላይ ሚኒስትር ፖል ኪቲንግ በበኩላቸው የተቃዋሚ ቡድኑ እቅድ አስተማማኝና የታዳሽ ኃይሎችን ማዕቀፍ የተመረኮዘ መዋለ ንዋይ ግንባታ ጥረቶችን አሰናካይና ስጋትን ፈጣሪ ነው ብለዋል። አቶ ዳትን በሰጡት ምላሽ ብሔራዊ ጥቅምን የሚያሳንስ በንዴት የገነፈለ ትችት ነው ሲሉ ተናግረዋል። አቶ ዳትን አያይዘውም የኒውክሌር ኃይል ማመንጫ ግንባታ አቅዳቸው ግብር ከፋዮችን ምን ያህል እንደሚያስወጣ በቅርቡ ይፋ እንደሚያደርጉም ጠቁመዋል። ሃንገሪ በድል አድራጊነት ስኮትላንድን ከአውሮፓ ሻምፒዮና ስታስወጣ ጀርመንና ስዊትዘርላንድ አቻ ላቻ ተለያይተዋል። ሃንገሪ ስኮትላንድን አንድ ለዜሮ የረታች ሲሆን ለመጀመሪያ ጊዜ በአውሮፓ ሻምፒዮና ውድድር ለጥሎ ማለፍ የደረሰችውን ስኮትላንድ ወደ ቀጣይ ዙር የማለፍ ተስፋ አጨልማለች። በፍራንክፈርቱ ግጥሚያ ጀርመንና ስዊትዘርላንድ አንድ ለአንድ ተለያይተዋል። በዚሁ ወደ ውጭ ምንዛሪ ተመ እናመራለን። አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 37 ኢትዮጵያ ብር ከ98 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል፣ ዝቅተኛ 6 ከፍተኛ 18። አድላይድ ያካፋል፣ ዝቅተኛ 7፣ ከፍተኛ 13። ሜልበርን ብራ ይሆናል፣ ዝቅተኛ 8፣ ከፍተኛ 14። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 5፣ ከፍተኛ 14። ካምብራ ማልዳ ላይ ውርጫማ ሆኖ ረፋዱ ላይ ያካፋል። ዝቅተኛ መቀነስ ሁለት ከፍተኛ 13። ሲድኒ ፀሐማ ይሆናል ዝቅተኛ 6 ከፍተኛ 19። ብሪስበን በከፊል ደመናማ ይሆናል ዝቅተኛ 11 ከፍተኛ 22። ዳርዊን በአብዛኛው ፀሐማ ይሆናል ዝቅተኛ 17 ከፍተኛ 31። አዲስ አበባ ነጎድጓዳማና ዝናባማ ይሆናል ዝቅተኛ 13 ከፍተኛ 21። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በእጅጉ ከፍተኛ በሆነ ሙቀት ሳቢያ ከ1300 በላይ የሐጅ ተጓዥ ሰዎች ሕይወት ማለፉን ሳውዲ አረቢያ ያስታወቀች። በሁከት ፈጠራና ሸማቾችን በማደናገጥ የአደላይድን የገበያ ማዕከል ያዘጉ ሁለት ታዳጊ ወጣቶች ዘብጥያ ወረዱ። ሃንገሪ ስኮትላንድን ድል ነስታ ከአውሮፓ ሻምፒዮና ውድድር አስወጣቸው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።